በምክትል ፕሬዚዳንትነት እጩ ማን ይቀርባል የሚለው ጥያቄ ለወራት ከዘለቀ በኋላ ዶናልድ ትራምፕ የኦሃዮ እንደራሴ ጄዲ ቫንስ እንደመረጡ ትላንት ይፋ አድርገዋል። ጄዲ ቫንስ በእንደ አውሮፓውያን አቆጣጠር 1952 እጩ ምክትል ፕሬዚዳንት ከነበሩት ሪቻርድ ኒክሰን ወዲህ የቀረቡ ወጣት እጩ ናቸውም ተብሏል። ቫንስ ለፖለቲካ ፍክክሩ አዲስ ገቢ እንደመሆናቸው በፖለቲካ ረገድ ያላቸው ልምድ የሚፈተንበት ነው። የቪኦኤዋ ቲናትሪን የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። ትላንት በተከፈተው የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ላይ እንደራሴው ጄዲ ቫንስ ለምክትል ፕሬዝደንትነት እጩ ተወዳዳሪ መሆናቸው ይፋ ሆኗል። ለወራት የቆየው እጩ ማን ይሆናል የሚለው ጥያቄም መልስ አግኝተዋል። በትላንቱ የመጀመሪያው ቀን ጉባኤ ብሎ የሪፐብሊካኑን ፓርቲ በፕሬዝደንታዊ እጩነት እንደሚወክሉ የሚጠበቁት ዶናልድ ትራምፕ የ39 ዓመቱን የኦሃዮ እንደራሴ ጄዲ ቫንስ በምርጫ ፉክክሩ በምክትልነት ከጎናቸው እንዲቆሙ መርጠዋል። ትራምፕ ትሩስ ሶሻል በተሰኘው የማህበራዊ ሚዲያ መድረካቸው ላይ ቫንስ ለምክትል ፕሬዝደንትነት ቦታው የሚስማሙና ተመራጩ መሆናቸውን አስታውቀዋል። የቫንስ የፖለቲካ ማንነት የሚቀዳው ረስት ቤልት በሚል ከሚጠራው የአሜሪካ አካባቢ ነው። የህዝባዊነት ስሜታቸው ትረምፕ ካላቸውና የነጭ የሰራተኛውን መደብ ከመሳብ ጋር የሚጣጣም ነው። ጆርጅ ጎልድስቲን የምክትል ፕሬዝደንቶችን ታሪክ የሚያጠኑ ምሁር ናቸው። የቀድሞው the ፕሬዚዳንት ትራምፕ ካሏቸው አማራጮች ውስጥ እንደ ራሴው ጄዲ ቫንስ አሜሪካን እንደገና ታላቅ እናድርግ ከሚለው የትራምፕ መሪ ቃልና ከፍልስፍናቸው ጋር በተሻለ የሚቀርቡ ናቸው። የምክትል ፕሬዚዳንቶች ታሪካጥኚው ጆል ጎልድስቲን እንደሚሉት የቫንስ መመረጥ ያልተለመደ ነው። አብዛኛውን ጊዜ በምክትል ፕሬዝደንትነት የሚታጩት ግለሰቦች አዲስ ድምፅ ሰጪዎችን ለመሳብ እንጂ ቀድሞውንም የያዙትን መራጭ ለማግኘት እንዳልሆነ ይናገራሉ። እንደሚመስለኝ ፕሬዚዳንት ትራምፕ ተስፋ የሚያደርጉት ለእርሳቸው ድምፅ ላይ ሰጡ የሚችሉትንና እና እንደ እንደራሴ ጄዲቫንስ ተመሳሳይ ሕይወት ውስጥ ያለፉትን ሰዎች ለመሳብና ድምፅ ለማግኘት ነው። ቫንስ ለመታወቅ የበቁት በንዳራፓን አቆጣጠር 2016 ሄልቢሊ ኤሌጂ በሚል በጻፉትና በልጅነታቸው የገጠማቸውን ድህነት እንዲሁም የትውልድ ከተማቸው ኦሃዮ የገጠማትን የኢንዱስትሪና የኢኮኖሚ ውድቀት በሚያሳየው የትውስታ መጽሐፋቸው አማካኝነት ነው። ወላጆቻቸው በልጅነታቸው በመፋታታቸው ቫንስ በአብዛኛው በአያቶቻቸው ስር ሆነው አድገዋል። እናት በዛን ወቅት በአደንዛ ጅጽ ተጠምዳ ነበር። ከሁለተኛ ደረጃ ትምህርት በኋላ በአሜሪካ ሰራዊት ውስጥ የተመዘገቡት ቫንስ በኋላ ከኦሃዮ ስቴት ዩኒቨርሲቲ ቀጥሎም ከየል የሕግ ትምህርት ክፍል ተመርቀዋል። ቫንስ በሳን ፍራንሲስኮ ቬንቸር ካፒታሊስት በመሆን ለሲሊከን ቫሊው ባለሀብት ፒተር ቲል ሰርተዋል። ፒተር ቫንስ ለእንደራሴነት በሚወዳደሩበት ወቅት 10 ሚሊዮን ዶላር ለምርጫ ዘመቻ ለግሰዋል። የቀድሞ የትረምፕ ነቃፊ አሁን ደግሞ አጋር የሆኑት ጄዲ ቫንስ በአንድ ወቅት ትረምፕን መወገዝ ያለባቸው፣ እንዲሁም የአሜሪካው ሂትለር ሲሉ ጠርተዋቸዋል። በኋላ ግን ጠንካራ የትረምፕ ደጋፊና ለእርሳቸው የሚሟገቱ ሆነው ብቅ ብለዋል። ቫንስ ለትረምፕ በምክትል ፕሬዝደንትነት እጩ ከቀረቡት ውስጥ ያነሰ የፖለቲካ ልምድ ያላቸው ናቸው። የምክትል ፕሬዚዳንቶች ታሪክ አጥኚው ጆል ጎልድስቲን ይቀጥላሉ። በፕሬዝዳንትነት የሚወዳደሩት ነት የሚወዳደሩ እጩዎች እድሜ እንዲሁም በቅርቡ ዶናልድ ትራምፕ ላይ በተፈጸመው የግድያ ሙከራ ምክንያት ፕሬዚዳንቱን ማን ይተካል የሚለው ትልቅ የሚነሳ ጥያቄ ነው። መከፋፈሉ እየጨመረ በመጣው ፖለቲካ ውስጥ እንዲሁም ትራምፕ በመላ ሀገሪቱ አንድነት እንዲኖር ጥሪ በማድረግ ላይ ባሉበት ሰዓት ከጎናቸው በመሆን አብረው የሚፎካከሩት ቫንስ መከፋፈሉን እንዲቆም ያደርጉ እንደው ወይም በተቃራኒው ተጨማሪ መከፋፈልን ይፈጥሩ እንደው የሚታይ ይሆናል። በዶናልድ ትራምፕ ላይ የግድያ ሙከራ በተደረገ ከሰዓታት በኋላ ከጆ ባይደን የምርጫ ዘመቻ የሚሰሙ ንግግሮች ለግድያ ሙከራው ምክንያት እንደሆኑ ቫንስ አስታውቀው ነበር። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዲህ ወይ ሌለኝ ዋሽንግተን ዲሲ